ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ ከዘጠኝ ሰዓታት ባነሰ ጊዜ በሚከፈተው የነገው የኢትዮጵያ ምርጫ ላይ አምስት ተጨማሪ የምርጫ ክልሎች ውስጥ ድምፅ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። አምስቱ ድምፅ የማይሰጥባቸው ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልሎች ውስጥ የሚገኙ መሆናቸው ተገልጿል። በእነዚህ ተጨማሪ የምርጫ ክልሎች ላይ ድምፅ የማይሰጥበት ምክንያት በሦስቱ ሰማያዊ ሳጥኖች በሕገ ወጥ መንገድ በመከፈታቸው፣ በአንዱ የአስፈጻሚዎች እጥረት በመኖሩና፣ በሌላኛው ደግሞ አንድ የግል እጩ ቅሬታ በማቅረቡ መሆኑን ቦርዱ አስታውቀዋል። ምርጫ ቦርድ ዛሬ የሰጠውን መግለጫ የተከታተለው ኬኔዲ አባተ ተከታዩን ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ዋዜማ በሰጠው መግለጫ በአማራና በኦሮሚያ ክልሎች በሚገኙ አምስት የምርጫ ክልሎች ላይ በነገው ዕለት ድምፅ እንዳይሰጥ መወሰኑን አስታውቋል። ከነዚህም ሶስቱ የምርጫ ክልሎች በአማራ ክልል የሚገኙ ሲሆኑ በእነዚህ የምርጫ ክልሎች ሰማያዊ ሳጥኖች ወይም ብሉ ቦክስ በመባል የሚታወቁት የድምፅ መስጫ ወረቀቶችን የያዙ ሳጥኖች ተከፍተው መገኘታቸውን ቦርዱ ገልጿል። ይህ ተግባር በጥብቅ የተከለከለ ወንጀል ነው ያሉት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ በእነዚህ የምርጫ ክልሎች የድምጽ መስጠት ሂደቱ ወደ ጳጉሜ አንድ እንዲዛወር መወሰኑን ገልጸዋል ደንቢያ ምርጫ ክልል የምርጫ ሳጥኖቹ ሰማያዊ ብልቦክሶች ተከፍተው ሰማያዊ ብልቦክሶቹ መከፈታቸው ብቻ አይደለም፣ ውስጣቸው ያለው ደግሞ የድምጽ መስጫ ወረቀትን የሚያሳየው ቡክሌት ራሱ ተከፍቶ ቡክሌት ውስጥ ያለውን ነገር አይተው ተገኝተዋል። ስለዚህ ሶስቱ አስፈጻሚዎች ለፌዴራል ፖሊስ ደብዳቤ ጽፈናል፣ ምርመራ እንዲደረግ። የድምጽ መስጫ ወረቀቱን መክፈት በጣም በሕግ የተከለከለ ጥብቅ የወንጀል ተግባር ነው። ያንን በማድረጋቸው የአስፈጻሚዎችን ልከናል። ስለዚህ ደንቢያ ኮንስቲቱንሲ ላይ ምርጫ እናካሄድ አንደኛው ማለት ነው። ተውለደሬ አንድና ሁለት በተመሳሳይ ብልቦክስ ተከፍቶ ውስጡ ያሉ እጩዎች እነማን እንደሆኑ ውስጡ ያለው የድምጽ ማስረጫው ርቀት ላይ እገሌ እጩ አለ እገሌ እጩ የለም፣ ፓርቲዎች ኮምፕሌን ስላደረጉ እዩ ተብለን ነው ተብሎ ተከፍቷል። ስለዚህ ተወዳዳሪ አንድና ሁለት ነገ ድምጽ አይሰጥም፣ ሰስፔንድድ ነው። ሌሎች ነገ ድምጽ የማይሰጥባቸው ሁለት የምርጫ ክልሎች ደግሞ በኦሮሚያ ክልል የሚገኙ ናቸው። በእነዚህ የምርጫ ክልሎች ድምጽ የማይሰጠው በአንደኛው የአስፈጻሚዎች እጥረት በመኖሩ በሌላኛው ደግሞ በግል የሚወዳደሩ አንድ እጩ በምርጫው ላይ እንዳልተካተቱ በመግለጽ ቅሬታ በማቅረባቸው እንደሆነ ነው ሶሊያና ሽመልስ የገለጹት። ግንደበረት በኦሮሚያ ላይ ነገ አይሰጥም ሱንጋ የማይሰጠው አይሰጠው የአስፈጻሚዎች እጥረት ነበረ። የአስፈጻሚዎች እጥረት ከመኖሩ በተጨማሪ ደግሞ ወረዳው በራሱ አስፈጻሚዎችን አሰልጥኖ ሊስት አውጥቶ ለማስፈጸም ሊያሰማራ ሲል ስላገኘ ነው። ግን ደበረት ላይ ድምጽ አናሰጠም ማለት ነው። የመጨረሻው ነገሌ ኦሮሚያ ላይ ጉጂ ነው። እሱ እንኳን የትላንትና አንድ የግል እጩ ተወዳዳሪ በኮንስቲቱንሲው ላይ ተመዝግቤ ነበረ እና ይህንን ሰርተፍኬቴን ይዤ መጥቻለሁኝ። ግን ባለቱ ላይ አልታይም ባወጣችሁት ዝርዝር ላይ ብሎ ጥያቄ አቅርቦ ነበር። ስለዚህ እሱ መጣራት ስላለበት ነገሌ ወደ ከሚሻገሩት መካከል አንዱ ሆኗል ማለት ነው። በተጨማሪም በመተማ በሲቄ አንድና ሲቄ ሁለት የምርጫ ክልሎችም ሰማያዊ ሳጥኖች መከፈታቸውን የቦርዱ የኮሚኒኬሽን ኃላፊ ሶሊያና አረጋግጠዋል። ይሁንና በመተማ ሳጥኑ ከመከፈቱ ውጭ የድምጽ መስጫ ወረቀቶች ማሸጊያዎች ባለመከፈታቸው፣ በሲቄ አንድና ሁለት ደግሞ ሳጥኑ በመሰበሩ ምክንያት ሳጥን ለመቀየር በህጋዊ መንገድ በመከፈታቸው ምክንያት የድምጽ መስጠት ሂደቱ እንደሚከናወን ተናግረዋል። ድምጽ እንዳይሰጥባቸው ዛሬ ቦርዱ ውሳኔ ያሳለፈባቸውን አምስት ምርጫ ክልሎች ጨምሮ በአጠቃላይ በ69 የምርጫ ክልሎች ላይ በነገው ዕለት ድምፅ አይሰጥም። የተወሰኑ ፓርቲዎች እጩ እንዲቀየርላቸው ጠይቀው እንደነበርም የጠቆሙት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ፣ ይሁንና ከዚህ ቀደም የተሰጣቸውን እድል ሳይጠቀሙ አንድ ቀን ከቀረው በኋላ የመጡ ጥያቄዎች በመሆናቸው ቦርዱ አልተቀበለም ብለዋል። በኢትዮጵያ ለስድስተኛ ጊዜ ለሚካሄደው ሀገራዊ ምርጫ ነገ ሰኔ 14 ከማለዳው 12 ሰዓት ጀምሮ ድምፅ መስጠት እንደሚጀ እንዲጀመር ቦርዱ አስታውቋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የብሔራዊ ምርጫ ደህንነት ስትራቴጂ ማዘዣ ለምርጫው ስኬታማነት የተደረገውን የመጨረሻ ዝግጁነት በተመለከተ ዛሬ ጠዋት መወያየቱን የገለጹት ጠቅላይ ሚኒስትሩ መንግስት ለሰላማዊና ዴሞክራሲያዊ የምርጫ ቀን በቂ ዝግጅት ማድረጉን በትዊተር ገጻቸው አስታውቀዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። መራጮች ሁሉ ድምፆቻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለሥልጣናት የፖለቲካ መሪዎችና ደጋፊዎቻቸውን እንዲያረጋግጡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሰኔ 14 ከምታካሂደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አሰምተዋል። ከዋና ጸሐፊው ቃል አቀባይ ቢሮ ትናንት የወጣው መግለጫ ምርጫው እየተካሄደ ያለው ፈታኝ በሆኑ የፖለቲካ፣ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውን አመልክቷል። በጉዳዩ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች እንዲቆጠቡም ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማኅበራዊ አብሮነትን እንዲያራምዱና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱ ገልጸዋል። ማንኛቸውም ከምርጫው ጋር የተያያዙ ውዝግቦች በንግግርና በተደነገጉት የሕግ መስመሮች ብቻ እንዲፈቱም ዋና ጸሐፊ አንቶኒዮ ጉቴሬሽ በአጽንኦት ጠይቀዋል። ዛሬ እየታሰበ ያለው የዓለም የስደተኞች ቀን ስደተኞች እየተጋፈጧቸው ስላሉ መከራዎች ርኅራሄና መረዳትን ለማዳበር እንዲሁም ሕይወታቸውን ለማቋቋም በሚያደርጉት መፍጨርጨር ውስጥ ላላቸው ብርታትና ጥንካሬ ዕውቅና ለመስጠት የታሰበ መሆኑን የተባበሩት መንግሥታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ባወጡት መግለጫ ሁከትን ማሳደድና ጦርነትን ለመሸሽ የተገደዱ በሚሊዮኖች የሚቆጠሩ ሰዎችን ድፍረትና ሰብዕና ከፍ የምናደርግበትን የዛሬውን የዓለም የስደተኞች ቀን በዓለም ዙሪያ እያሰቡ ካሉ ጋር ሁሉ እቀላቀላለሁ ብለዋል። መጎሳቁሉን በሰብአዊ እርዳታና ማስፈርን ጨምሮ ለስደተኞች ዘላቂ መፍትሄዎችን ለማግኘት የሚደረጉ ጥረቶችን በእጥፍ የማጠናከር ጥረቶችን የመደገፍ የተቀደሰ ቁርጠኛነታችንን በድጋሚ ያረጋግጣለሁ፣ ብለዋል ፕሬዚደንት ባይደን። አክለው በተጨማሪም ለስደት ምክንያት የሆኑ እየተካሄዱ ያሉ ግጭቶች የሚሰክኑበትን ሁኔታ የሚፈልጉ ዲፕሎማሲያዊ ጥረቶችንም እንደሚያጠናክሩ የአሜሪካው ፕሬዚደንት አስታውቀዋል። ሀገሮች በኮቪድ-19 ምክንያት እገዳዎችን በጣሉበት ሁኔታ ዛሬ ያለው የስደት ቁጥር እጅግ የበዛ መሆኑን ዩኤንኤችሲአር አመልክቷል። በዓለም ዙሪያ ያለው የስደት ቁጥር በአውሮፓ ዓመት 2019 ከነበረበት 795 ሚሊዮን እጅግ ከፍተኛ የተባለ ቁጥር ነበር። ባለፈው አመት ወደ 824 ሚሊዮን ማሻቀቡን UNHCR ተቆሟል። ከተሰደዱት መካከል ወደ 48 ከመቶ የሚሆኑት ወይም ወደ ግማሽ የሚጠጉት ህጻናት ወይም ታዳጊ ወጣቶች መሆናቸውንም ረዳት ከፍተኛ ኮሚሽነሩ ጂሊያን ትሪግስ ለቪኦኤ ተናግረዋል። ከእያንዳንዱ ስደተኛ ጀርባ የተጨበጠ የመፈናቀል፣ የእንግልትና የመከራ ታሪክ አለ ብሏል። ዩኤንኤችሲአር የዓለም የስደተኞች ቀን መታሰብ የጀመረው ከፍተኛ ኮሚሽነሩ የተመሠረተበትን ሀምሳኛ ዓመት ባሰበበት በአውሮፓ የዘመን አቆጣጠር በ2001 ዓ ም ማለትም የዛሬ 20 ዓመት ነበር። በሌላ በኩል ትግራይ ውስጥ የተከሰተውን ግጭት ተከትሎ በሰሜን ትግራይ የስደተኞች መጠለያዎች ይኖሩ የነበሩ የኤርትራ ስደተኞችን ወደ ደቡብ ትግራይና ሌሎች አካባቢዎች እያዛወረ መሆኑን የኢትዮጵያ መንግሥት አስታውቋል። በትግራይ ጦርነት ምክንያት በስደተኞች ላይ የደረሰውን ጉዳት አሃዝ በቅርቡ ይፋ እንደሚያደርግ የስደተኞችና ከስደት ተመላሾች ኤጀንሲ ገልጿል። ኢትዮጵያ ውስጥ የሚኖሩ የኤርትራ ስደተኞች ግን በተለይ ከትግራዩ ክስተት ወዲህ ያላቸው ስጋት መጨመሩን የጠቆሙት የኤጀንሲው ዋና ዳይሬክተር አቶ ተስፋሁን ጎበዛይ ለስደተኞቹ ይደረግ የነበረው ድጋፍም መቀነሱን ተናግረዋል። ከኢትዮጵያ የተጠናቀረ ሰፊ ዘገባ ከዜናው ቀጥሎ ይቀርባል። በዓለም ዙሪያ ከሁለት ቢሊየን በላይ የኮቪድ-19 መከላከያ ክትባቶች መሰጠታቸውን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ባወጣው ሪፖርቱ አስታወቀ። አንድ መቶ ሰባ ስምንት ሚሊየን ሰው ለኮሮና ቫይረስ መጋለጡንና አራት ሚሊየን ሰው በኮቪድ አስራ ዘጠኝ መሞቱንም ማዕከሉ አክሎ ጠቁሟል። በሌላ በኩል ለመጪው የቶኪዮ ኦሊምፒክ ጃፓን የገባ ዩጋንዳዊ አትሌት ኮሮና ቫይረስ እንደተገኘበት አሶሺየትድ ፕሬስ ዛሬ ዘግቧል። ዘጠኝ አባላት ያሉት የዩጋንዳ ኦሊምፒክ ቡድን ከመነሳቱ በፊት ሁሉም የተከተቡ እንደነበርና ሌሎቹ ስምንቱ ቫይረሱ እንደሌለባቸው መረጋገጡን የጠቆመው የኤፒ ዘገባ ስሙ ያልተገለጸው አትሌት ወደ ነጥሎ ማቆያ መግባቱን አመልክቷል። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ከግማሽ ሚሊየን በላይ ቁጥር የሞተባት አገር በመሆን ብራዚል ዩናይትድ ስቴትስን ተከትላ ሁለተኛ መሆኗን የሀገሪቱ የጤና ሚኒስትር ማርሴሎ ቄሮጋ ዛሬ ባወጡት ትዊት አስታውቀዋል። ጊኒ ውስጥ ባለፈው የካቲት ተከስቶ አስራ ሁለት ሰው የገደለው የኢቦላ ወረርሽኝ በይፋ መቆሙን የዓለም የጤና ድርጅት ዛሬ አስታውቋል። ድርጅቱ የዛሬውን መግለጫ ያወጣው በዓለም አቀፍ መመዘኛዎች መሠረት የመጨረሻው ተጋላጭ ከተመዘገበባት ቀን አንስቶ ለአርባ ሁለት ቀናት ከጠበቀ በኋላ ነው። የዛሬ ሰባት ዓመት ምዕራብ አፍሪካ ውስጥ ጊኒን ጨምሮ ሦስት አገሮች ውስጥ የተቀሰቀሰውና ለሶስት ዓመታት የቆየው ወረርሽኝ ከ11300 በላይ ሰው መግደሉ ተመዝግቧል። በመጨረሻም ክቡራትና ክቡራን ለነገ ማለዳ የምርጫ ዕለት ቀጥታ ስርጭት መልእክት አለን። የአሜሪካ ድምፅ የአማርኛ ዝግጅት ክፍል ነገ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም ነገ ሰኔ 14 2013 ዓ ም ከጠዋቱ ሁለት ሰዓት እስከ ሶስት ሰዓት በኢትዮጵያ የሰዓት አቆጣጠር ይዘንላችሁ የምንቀርበውን የአንድ ሰዓት ልዩ ቀጥታ ስርጭት በ19 ሜትር ባንድ በ15 210 እና በ25 ሜትር ባንድ በ12035 ኪሎ ኸርትዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብ ሳይታችንና በማኅበራዊ ገጾቻችንም ስርጭቱን በቀጥታ መከታተል ይቻላል። አዳዲስ መረጃዎችን በደረሱን ጊዜ ገጾቻችንን እያደስን ለውጦችን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምፅ። ክቡራትና ክቡራን አድማጮች፣ ለዜና የተያዘው ጊዜ አበቃ። ዜናውን ያሰማኋችሁ ሶሎሞን አባተ ነኝ።